መጽሐፈ ነገሥት ቀዳማዊ ምዕራፍ ሰባት ሰሎሞንም የራሱን ቤት በዐሥራ ሦስት ዓመት ሠራ፤ የቤቱንም ሥራ ሁሉ ጨረሰ። የሊባኖስ ዱር ቤት የሚባል ቤትን ሠራ፤ ርዝመቱንም መቶ ክንድ ስፋቱንም አምሳ ክንድ ቁመቱንም ሠላሳ ክንድ አደረገ። የዝግባም እንጨት በሦስት ተራ በተሠሩ አዕማድ ላይ ቆሞን ነበር በአዕማዱም ላይ የዝግባ እንጨት አግዳሚ ሰረገሎች ነበሩ። በአዕማዱም ላይ በነበሩ አግዳሚዎች ቤቱ በዝግባ ሳንቃ ተሸፍኖ ነበር። አዕማዱም በአንዱ ተራ አሥራ አምስት በአንዱ ተራ አሥራ አምስት እየሆኑ አርባ አምስት ነበሩ። መስኮቶቹም በሦስት ተራ ነበሩ። መስኮቶቹም ፊት ለፊት ይተያዩ ነበር። ደጆቹና መስኮቶቹም ሁሉ አራት ማዕዘን ነበሩ። መስኮቶቹም በሦስት ሠራ ሆነው ፊት ለፊት ይተያዩ ነበር። አዕማዱም ያሉበትን ቤት ሠራ። ርዝመቱም አምሳ ክንድ ስፋቱም ሠላሳ ክንድ ነበር። በእርሱም ፊት ደግሞ አዕማድና መድረክ ያሉበት ወለል ነበር። ደግሞም የሚፈርድበት ዙፋን ያለበት የፍርድ ቤት አደረገ። ከወለሉም አንስቶ እስከ ጣራው ድረስ በዝግባ እንጨት ተሸፍኖ ነበር። ከፍርድም ሰቀላ ወደ ውስጥ በሌላው አደባባይ ውስጥ የነበረውን መኖሪያ ቤት እንዲህ ሠራ። እንደዚሁም ያለ ቤት ሰለሞን ላገባት ለፈርዖን ልጅ ቤት ሠራ። እንደዚሁም ሁሉ ከመሠረቱ ጀምሮ እስከ ጒልላቱ ድረስ በጥሩ በተጠረበና በውስጥና በውጭ በልክ በተከረከመ ድንጋይ ተሠርተው ነበር። በውጭም እስከ ታላቁ አደባባይ ድረስ እንዲሁ ነበር። መሠረቱም ዐሥር ወይም ስምንት ክንድ በሆነ በጥሩና በታላቅ ድንጋይ ተሠርቶ ነበር። በላዩም ልክ ሆኖ የተከረከመ ጥሩ ድንጋይና የዝግባ ሳንቃ ነበር። በታላቁም አደባባይ ዙሪያ የነበረው ቅጥር እንደ እግዚአብሔር ቤት እንደ ውስጠኛው አደባባይ ቅጥርና እንደ ቤቱ ወለል ሦስት ተራ በተጠረበ ድንጋይ አንዱም ተራ በዝግባ ሳንቃ ተሠርቶ ነበር። ንጉሡም ሰለሞን ልኮ ኪራምን ከጢሮስ አስመጣ። እርሱም ከንፍታሌም ወገን የነበረች የባል አልባ ሴት ልጅ ነበረ። አባቱም የጢሮስ ሰው ናስ ሠራተኛ ነበር። የናስንም ሥራ ሁሉ ይሠራ ዘንድ በጥበብና በማስተዋል በብልሃትም ተሞልቶ ነበር። ወደ ንጉሡም ወደ ሰለሞን መጥቶ ሥራውን ሁሉ ሠራ። ሁለቱን የናስ አዕማድ አደረገ። የአንዱም አዕማድ ቁመት አሥራ ስምንት ክንድ ነበር። የዙሪያውም መጠን አሥራ ሁለት ክንድ ነበር። የአምዱም ውፍረት አንድ ጋት ነበር። ውስጠ ክፍትም ነበር። ሁለተኛውም አምድ እንዲሁ ነበር። በሁለቱም አዕማድ ራስ ላይ እንዲቀመጡ ከፈሰሰ ናስ ሁለት ጒልላት ሠራ። የአንዱም ጒልላት ቁመት አምስት ክንድ፣ የሁለተኛውም ጒልላት ቁመት አምስት ክንድ ነበር። በአዕማዱም ራስ ላይ የነበሩት ጒልላቶች ይሸፍኑ ዘንድ ሁለት እንደ መርበብ ሥራ አደረገ። አንዱም መርበብ ለአንድ ጒልላት፣ ሁለተኛው መርበብ ለሁለተኛው ጒልላት ነበር። ሮማኖችንም ሠራ። በአንድ ጒልላት ዙሪያ በተራ ሁለት መቶ ሮማኖች ነበሩ። በአንዱም መርበብ ላይ ሁለት ተራ ነበር። እንዲሁም ለሁለተኛው ጒልላት አደረገ። በወለሉም አዕማድ በነበሩት ጒልላቶች ላይ የሱፍ አበባ የሚመስል ሥራ አራት ክንድ አድርጎ ቀረጸ። በሁለቱም አዕማድ በነበሩት ጒልላቶች ላይ በመርበቡ ሥራ አጠገብ ሮማኖችን አደረገ። አዕማዱንም በመቅደሱ ወለል አጠገብ አቆማቸው። የቀኙንም አምድ አቁሞ ያቁም ብሎ ጠራው። የግራውንም አምድ አቁሞ በለዝ ብሎ ጠራው። በአዕማዱም ራስ ላይ የሱፍ አበባ የሚመስል ሥራ ነበር። እንዲሁም የአዕማዱ ሥራ ተጨረሰ። ከፈሰሰም ናስ ከዳር እስከ ዳር አስር ክንድ ቁመቱም አምስት ክንድ በዙሪያውም ሠላሳ ክንድ የሆነ ክብ ኮሬ ሠራ። ከከንፈሩም በታች ለአንድ ክንድ ዐሥር ለአንድ ክንድም ዐሥር ጕብጕቦች አዞረበት። እርሱም በቀለጠ ጊዜ ጕብጕቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበር። ኩሬውም በዐሥራ ሁለት በሬዎች ምስል ላይ ተቀምጦ ነበር ከእነርሱም ሦስቱ ወደ ሰሜን ሦስቱም ወደ ምዕራብ ሦስቱም ወደ ደቡብ ሦስቱም ወደ ምሥራቅ ይመለከቱ ነበር። ኩሬውም በላያቸው ነበር፤ የሁሉም ጀርባቸው በስተ ውስጥ ነበር። ውፍረቱም አንድ ድጋት ነበር። ከንፈሩም እንደ ጽዋ ከንፈር ተሠርቶ ነበር፣ እንደ ሱፍ አበባዎች ሆኖ ተከርክሞ ነበር። ሁለት ሺህም የባዶስ መስፈሪያ ይይዝ ነበር። ዐሥርም የናስ መቀመጫዎች ሠራ። የአንዱም መቀመጫ ርዝመት አራት ክንድ ወርዱም፣ አራት ክንድ ቁመቱም፣ ሦስት ክንድ ነበር። የመቀመጫውም ሥራ እንዲህ ነበር፤ በክፈፎችም መካከል ያለው ሰንበር ይመስል ነበር። በክፈፎችም መካከል በነበሩ ሰንበሮች ላይ አንበሳዎችና በሬዎች ኪሩቤልም ነበሩ እንዲሁም በክፈፎች ላይ ነበር። ከአንበሳዎቹና ከበሬዎቹ በታች ሻኩራ የሚመስል ተንጠልጥሎ ነበር። በየመቀመጫዎቹም ሁሉ አራት የናስ መንኰራኰሮች ነበሩባቸው። መንኰራኰሮቹም የሚዞሩበትን የናስ ወስከምት ሠራ። ከመታጠቢያውም ሰን በታች በአራቱ ማዕዘን በኩል አራት በምስል የፈሰሱ እግሮች ነበሩ። በክፈፉም ውስጥ የነበረ አንገት አንድ ክንድ ነበር። አንገቱም ድቡልቡል ነበረ። ቁመቱም ክንድ ተኩል ነበረ። በአንገቱም ላይ ቅርጽ ነበረበት። ክፈፉ ግን አራት ማዕዘን ነበር እንጂ ድቡልቡል አልነበረም። አራቱም መንኰራኵሮች ከሰንበሮቹ በታች ነበሩ። የመንኰራኵሮቹም ወስከምት በመቀመጫው ውስጥ ነበር። የመንኰራኵሩም ቁመት ክንድ ተኩል ነበር። የመንኰራኵሮቹም ሥራ እንደ ሰረገላ መንኰራኵር ነበር። ወስከምቶችና የመንኰራኵሮቹ ክፈፍ ቅጥርቶቹም ወስከምቱም የሚገባበት ቧንቧ ሁሉ በምስል የፈሰሰ ነበር። በእያንዳንዱም መቀመጫ በአራቱ ማዕዘን በኩል አራት ደገፋዎች ነበሩ። ደገፋዎቹም ከመቀመጫው ጋር ተገጥመው ነበር። በመቀመጫውም ላይ ስንዝር የሚሆን ድቡልቡል ነገር ነበር። በመቀመጫውም ላይ የነበሩ መያዣዎችና ሰንበሮች ከእርሱ ጋር ይጋጠሙ ነበር። በመያዣውና በሰንበሮቹ ላይ ኪሩቤልና አንበሳዎቹን የዘንባባውንም ዛፍ እንደ መጠናቸው ቀረጸ፣ በዙሪያውም ሻኩራ አደረገ። እንዲሁም አሥሩን መቀመጫዎች ሠራ። ሁሉም በምስልና በመጠን በንድፍም ትክክሎች ነበሩ። ዐሥሩንም የናስ መታጠቢያ ሰን ሠራ አንዱ መታጠቢያ ሰን አርባ የባዶስ መስፈሪያ ያነሣ ነበር። እያንዳንዱም መታጠቢያ ሰን አራት ክንድ ነበር። በአሥሩም መቀመጫዎች ላይ በእያንዳንዱ አንድ አንድ መታጠቢያ ሰን ይቀመጥ ነበር። አምስቱንም መቀመጫዎች በቤቱ ቀኝ፣ አምስቱንም በቤቱ ግራ አኖራቸው። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶችንና መጫሪያዎችን፣ ድስቶችንም ሠራ። ኪራምም ለንጉሡ ለሰለሞን በእግዚአብሔር ቤት የሠራውን ሥራ ሁሉ ጨረሰ። ሁለቱም አዕማድ፣ በአዕማዱም ላይ የነበሩት ኩብ የሚመስሉትን ጒልላቶች፣ በአዕማዱም ላይ የነበሩትን ሁለቱን ጒልላቶች የሚሸፍኑትን ሁለት መርበቦች በአምዱም ላይ የነበሩትን ሁለቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ በሁለት በሁለት ተራ አድርጎ ለሁለቱ መርከቦች አራት መቶ ሮማኖች አደረገ። አስሩንም መቀመጫዎች በመቀመጫዎቹም ላይ የሚቀመጡትን አስሩን መታጠቢያ ሰን አንዱንም ኩሬ ከኩሬውም በታች የሚሆኑትን አስራ ሁለቱን በሬዎች ምንቸቶቹንም መጫሪያዎቹንም ድስቶቹንም አደረገ። ኪራምም ለንጉሡ ለሰለሞን በእግዚአብሔር ቤት የሠራው ይህ ዕቃ ሁሉ የጋለ ናስ ነበር። በዮርዳኖስም ሜዳ በሱኮትና በጸርታን መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰለሞንም ዕቃውን ሁሉ ሳያስመዝን አኖረ። የናሱም ሚዛን ከብዛቱ የተነሣ አይቈጠርም ነበር። ሰለሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ አሠራ፣ የወርቁን መሠዊያ የገጹም ኅብስት የነበረበትን የወርቅ ገበታ በቅድስተ ቅዱሳኑ ፊት አምስቱ በቀኝ አምስቱም በግራ የሚቀመጡትን ከጥሩ ወርቅ የተሠሩትን መቅረዞች፣ የወርቁንም አበባዎችና ቀንዲሎች፣ መኮስተሪያዎችም፣ ከጥሩ ወርቅም የተሠሩትን ጽዋዎችና ጒጠቶች፣ ድስቶቹንም፣ ጭልፋዎቹንም፣ ማንደጃዎቹንም ለውስጠኛውም ቤት ለቅድስተ ቅዱሳን ደጆች፣ ለቤተ መቅደሱም ደጆች የሚሆኑትን የወርቅ ማጠፊያዎች አሰራ። እንዲሁ ንጉሡ ሰሎሞን በእግዚአብሔር ቤት ውስጥ ያሠራው ሥራ ሁሉ ተፈጸመ። አባቱም ዳዊት የቀደሰውን ብርና ወርቅ ዕቃም ሰሎሞን አገባ። በእግዚአብሔርም ቤት ውስጥ በነበሩ ግምጃ ቤቶች አኖረው።